ጥያቄ 39 በንፋስ ጊዜ የሚደረገውን ዱዓ ጥቀስ። መልስ አላሁመ ኢኒ አስአሉከ ኸይረሃ ወአዑዙ ቢከ ሚን ሸሪሃ። ትርጉሙ አላህ ሆይ እኔ መልካሟን ከዚች ንፋስ እማጸናሃለሁ፣ ከዚች ንፋስ መጥፎ ነገሯንም ባንተው እጠበቃለው ማለት ነው። አቡ ዳውድ እና ኢብኑ ማጃህ ዘግበውታል።